አቶ ልዑል ፍስሐ በሜልተን ከተማ በወጣቶች ዲፓርትመንት የስራና ስልጠና አማካሪ፣ በአሁኑ ወቅት የሜልተን ክፍለ ከተማ በተለይ ለወጣቶች የሚሰጣቸው አገልግሎቶች ምንድን ናቸው? በዋነኛነት አመሰግናለሁ አቶ ካሳሁን። ወጣቶች ስንል የሜልተን ክፍለ ከተማ ያን ኮሚኒቲ ወይ ደግሞ የወጣቶች ጉዳይ ብዙ አገልግሎቶች አሉት። ወጣት ስንል ክሊር ለማድረግ ያህል በሶስት ደረጃ ይከፈላል። አንደኛ እድሜያቸው ከአንደኛ ደረጃ ጀምሮ እስከ አስራ ሁለት አስራ ሶስት አመት ያሉት አንደኛ አገልግሎት ነው። ሁለተኛው ደግሞ ከእድሜያቸው ከአስራ ሶስት ጀምሮ እስከ አስራ ሰባት ያሉት በሶስተኛ ሲከፈል ሶስተኛው ቡድን ከአስራ ስምንት እስከ ሀያ አምስት ያሉትን በወጣት ተደርጎ ይጠቃለላል። ለእነዚህ አገልግሎት እንሰጣለን። ከዚህ ባለፈው መልኩ ደግሞ በዚህ ሀገር አባባል ማይኖሪቲ ወይም ደግሞ አገልግሎቶችን እንደሌላው ማህበረሰብ ላይ ጠቀሙ የሚችሉ እንደ የአካል ጉዳተኞች ወይ ደግሞ ሚግራንቶች መጤዎች፣ ወይም ደግሞ አዲስ ሰፋሪዎችን በተመለከተም ደርበን ለአዳልትም አገልግሎት እንሰጣለን። ይህ ስንል ምንድን ነው? ለማሳጠር ያህል ወደ ህጻናት ከአንደኛ ደረጃ ጀምሮ እስከ አስራ ሶስት ያሉት የማህበራዊ ቀውስ የቤተሰብ ቀውስ ሲገጥማቸው እኛ አካባቢ በመምጣት ምክር በማግኘት ወላጅና ልጅ መልካም ግንኙነት እንዲኖራቸው እናደርጋለን። ገንዘብ አቅም ወይ ደግሞ የኢኮኖሚ አቅም ማነስ ያላቸውን ደግሞ የተለያየ ሪክሬሽን ወይ ደግሞ የመዝናኛ ፕሮግራሞችን በማዘጋጀት እንረዳቸዋለን። ሁለተኛው የእድሜ ግሩፕ ከአስራ ሶስት እስከ አስራ ሰባት ያለው በብዙ ነገር ነው። አንዳንዶቹ ከአእምሮ ህመም ጋራ ወይ ደግሞ ሜንታል ሄልዝ ችግሮች ጋር ችግር ካለባቸው ወይም ደግሞ ወደ እፅ አወሳሰድ ድራግ የሚወስዱ ወደ አልኮል የሚሄዙ ወጣቶች ካሉ ለእነሱም ደግሞ ከፍተኛ እገዛ የካውንስሊንግ፣ እንዲሁም የሰፖርት ፕሮግራሞች ይኖሩናል። ከዚህ በተጨማሪም ደግሞ አንዳንዶቹ ከነዚህ ችግሮች ውጭ ሆነው ትምህርት መቀጠል ካልቻሉ በተለይ ከአስረኛ ክፍል አቋርጠው ወደ ስራ አለም አፕሬንቲስ ወይ ደግሞ ትሬንሺፕ የሚባል ፕሮግራም ለመግባት ሲፈልጉ በእኛ በኩል ከፍተኛ ድጋፍ ተደርጎላቸው ወደ ስልጠናና ወደ ስራ የሚገቡበት ሁኔታ እናዘጋጃለን። ከዚህ በተጨማሪ እንደገና ደግሞ የሶስተኛውና ዋነኛው ቡድን እድሜያቸው ከአስራ ስበት እስከ ሀያ አምስት የሚሆኑት በቀጥተኛው የስራ አለም ወይም ደግሞ የትምህርት አለም ለመግባት የሚያዳግታቸው፣ በተለያየ ምክንያት አንዳንዶች ጥሩ የትምህርት ፋውንዴሽን ስለሌላቸው፣ ሁለተኛ ጤ ከሆኑ ደግሞ አካባቢውን ባለማወቅ ያሉትን አገልግሎቶች ባለማወቅ የሚቸገሩ ከሆነ ሶስተኛ፣ በአካል ጉዳተኝነት ምክንያት አገልግሎት የማያገኙ ከሆነ ለነዚህ አመቺ የሆነ በእኛ አጠራር ፓስወይስ ወይ ደግሞ ልዩ የመግቢያ መንገድ በማዘጋጀት ወይም ደግሞ ስቴፒንግ ስቶን ማለት እሱን ደግሞ አማራጮች፣ ተጨማሪ ዕድሎችን በማዘጋጀት ወደ ስራና ወደ ስልጠና የሚገቡበትን መንገዶች እናመቻቻለን። ይህ ፕሮግራም ከወጣቶችም አልፎ እናቶች ሆነው ቆይተው ወደ ስራ ዓለም ለሚገቡ እንዲሁ ደግሞ በጎልማሳ እድሜያቸው ላይ ከስራ ተቀንሰው ወደ ስራ ዓለም መቀላቀል ለሚፈልጉ እንደዚሁም ደግሞ በስደተኝነት ወይ ደግሞ በመጤነት ወደ አውስትራሊያ አዲስ መጤ ለሆኑ ግለሰቦችም ጭምር ያካተተ ነው። እስካሁን ድረስ የሚልተን ክፍለ ከተማ በተለይ የወጣቶች ዲፓርትመንት ምን ምን አገልግሎቶችን አበርክተዋል? ከዚህ አኳያ በዋነኛ በአንኳርነት ሊጠቀሱ የሚችሉ በአእምሮ ጤና፣ በድራግ፣ በአልኮል፣ በመሳሰሉ ዘርፍ ምን አይነት አገልግሎቶችን ሰጥተዋል? በዛ ዘርፍስ ያለው አሳሳቢነት ምን ያህል ከፍ እያለ ነው የሚገኘው? በአሁኑ ወቅት ያ ለወላጆችም ሆነ ለማህበረሰቡ ምን ያህል አሳሳቢ ነው? ብዙ ፕሮግራሞችን መጥቀስ ይቻላል። አሳጥሮ ለመግለጽ ያህል በተለይ ይሄ ኮቪድ አስራ ዘጠኝ የፈጠረው ማህበራዊ ችግር አለ። ሰዎች ለሁለት አመት ሙሉ ተዘግተው እና ብዙ ማህበራዊ ቀስ ተፈጥሮ ብዙ ወጣቶች ለአእምሮ በሽታ ተዳርገዋል። በዝጉ ጊዜ ወደ አላስፈላጊ የሆነ እጽ ወደ አላስፈላጊ የሆነ የኤሌክትሮኒክስ ጨዋታዎች እና የኤሌክትሮኒክስ ወጣቶች አሉ። ይህ ማለት እንዲሁ ለአንዳንዶቻችን ግልጽ ላይሆን ይችላል። ምንድን ነው ዝግ በነበረ ጊዜ ወጣቶች በተፈጥሯቸው እንቅስቃሴ የሚወዱ መገናኘት የሚወዱ ስለሆኑ ያ ነገር ተጽዕኖ ፈጥሮባቸው ወደ አጉል እጾች ወይ ደግሞ ሱሳ ሱሶች የገቡት ወጣቶች አሉ። በዚሁ ላይ ደግሞ በቤት ውስጥ ተዘግቶ ስለሚውሉ የኤሌክትሪክ ጌሞች እና የኤሌክትሪክ መገናኛ ዘዴዎች ደግሞ ሱስ የተጠመዱ አሉ አዲክሽን እነዚህ ወጣቶች ተመልሰው ወደ መደበኛ ሕይወት ለመግባት በጣም ስለሚቸገሩ፣ አንድ ራሳቸውን ሪፈር በማድረግ ወደኛ ፕሮግራም ይመጣሉ። እንዲህ አይነት ችግር አለብኝ ብለው ራሳቸው አምነው የሚመጡ አሉ። ሁለተኛ በቤተሰብ ድጋፍ በቤተሰብ ጥቆማ የሚመጡ አሉ። ሶስት እነዚህ ወጣቶች ከዚህ ችግር ጋር በተያያዘ መልኩ በሚፈጥሩት ከህግ ጋር የመጣረስ የመጣላት ምክንያት በፖሊስ ወይም ደግሞ በሌሎች ግብረሰናይ ድርጅቶች ወደኛ ይመጣሉ። ለእንደዚህ ምንድን ነው? አንደኛ የምክር አገልግሎት በመቀጠል ደግሞ ኢንተርቬንሽን ፕሮግራሞች፣ ሶስተኛ ከሚመለከተው የፍትህና የህግ ስርዓት ጋር በመሆን የፍርድ ቤት ትዕዛዝ ወጥቶባቸው የተለያዩ ፕሮግራሞች ላይ እንዲሳተፉ እና ሪሀቢሊቴሽን እንዲያደርጉ ሲያደርጉ እኛ እዛ ውስጥ ከማማከር ጀምሮ እስከ ሰፖርት ድረስ በመሄድ ለእነዚህ አገልግሎች እንሰጣለን። እነዚህ አሉ። ሌላው በተፈጥሮ ደግሞ በአጋጣሚ በተለያየ ምክንያት የሰዎች ልጆች የማህበራዊ ቀውስ ይገጥማቸዋል፣ የስነ ልቦና ቀውስ ይገጥማቸው ከቤተሰብ ጋራ በመስራት እንደ ጉዳዩ ክብደትና ቅለት ከምክር ቀጥሎም ደግሞ ሐኪሞችን በማናገር ሳይኮሎጂስቶችን በማናገር እርዳታ የሚያገኙበትን ወይ ደግሞ እርዳታ የት እንደሚያገኙ በመጠቆም እንሰራለን። ከዚያ አልፈን ደግሞ ራሳቸውን የለወጡ ወጣቶች ካሉ ተመልሰው ወደዛ ወደ ነበረው ችግር እንዳይገቡ የስራና የስልጠና እድል ደግሞ እናዘጋጃለን። ይህንን ነው የምናደርገው። በአጠቃላይ አሁን ባለው ሁኔታ የስራ እድል ፈላጊ የሆኑ ግለሰቦች ማመልከት ቢሹ በምን መልክ እናንተን ሊያገኙ ይችላሉ? ሁለተኛ፣ ከሰሞኑ ያሉ የስራ እድሎች አሉ። አሁን የስራ ቀጣሪዎች በአብዛኛው የሰራተኛ እጥረት ስላለ ሰራተኞችን እያፈላለጉ የሚገኙበት ጊዜ ነው። ከዚያ አኳያ በእጃችሁ ምን አለ? አሁን በሜልተን ክፍለ ከተማ አሰራሩ እንዴት ነው? ብዙ ጊዜ በተለያየ መልኩ ራሳቸውን ወደኛ የሚልኩ እንደውም በተለያዩ ድርጅቶች በኩል ወደኛ የሚመጡ ሲኖሩ መጀመሪያ እመዘግባለን። ልጅ ብሌታቸውን ወይም ደግሞ መብታቸውን እንገመግምና ከፍላጎታቸውና ካለው ሰርቪስ አኳይ የትኛው አገልግሎት ውስጥ ቢገቡ ጥሩ ነው የሚለውን አሴስመንት ጨርሰን ወደ እነሱ ሪፈር እናደረጋለን። ተግባራዊነቱም እናረጋግጣለን። በአሁኑ ሰዓት ለመግለጽ ያህል የሰራተኛ እጥረት እንጂ የስራ እጥረት የለም። በትክክል ስራ ለሚፈልግ ሰው በትክክል ስልጠና ለሚፈልግ ሰው ስራ በብዛት አለበኝ። አካባቢ እኛ ውስጥ ደግሞ ምንድን ነው በዚህ ክፍለ ከተማ ውስጥ ያሉ ስራዎችን በዚህ ክፍለ ከተማ ነዋሪ የሆኖችን እንዲያገኟቸው በጣም ከፍተኛ ጥረት እያደረግን እገዛም እናደርጋለን። የተለያዩ ፈንዶችም አሉ። እነዚህ ለማደግ ለምሳሌ አሁን አስራ ሁለተኛ ክፍል ጨርሰው ወይ ደግሞ አስረኛ ክፍል ጨርሰው፣ ነገር ግን የመንግስት መስሪያ ቤት ውስጥ ለመግባት ለሚቸገሩ ወጣቶች ሰርተፊኬት ፎር ኢን ገቨርንመንት የሚል ፕሮግራም አለ። ምንድን ነው? አንድ አመት ሙሉ ስልጠና ያደርጋሉ። በከስተመር ሰርቪስነት መንግስት ቤት መቀጠር ይችላሉ። በተለያየ ሙያ ከአንድ አመት በኋላ ቋሚ የስራ እድል መንግስት መስሪያ ቤት ውስጥ ማለትም የስቴትና የሎካል ገቨርንመንት የቪክቶሪያ ወይ ደግሞ በየክፍለ ከተማ ስራ የማግኘት እድላቸው አለ። ይሄ ቀጣይ ነው። በነርሲንግ እንዲሁም በተለያዩ ሆስፒታሊቲ ኢንዱስትሪ፣ በሪቴል በተመሳሳይ የሆኑ ፕሮግራሞች አሉ። አሁን በዚህ ሳምንቱ ደግሞ በተለይ ማርች ሀያ ዘጠኝ ከአንድ ከአስር ቀን በኋላ ላይ አንድ ኤክስፖ አለን። እንደዚሁም ደግሞ ሜ አስራ ሰባት ሌላው ትልቁና ግዙፉ ኤክስፖ አለን። የሜይ ሀያ ዘጠኝ የምናደርገው ካራራ ስፕሪንግ ነው ወተርቪው ሆቴል ላይ ነው የምናደርገው ይህ ስፔሲፊክ ወይ ደግሞ በልዩ መልኩ ኤርፖርት ውስጥ ስራ መጀመር ለሚፈልጉ ኤርፖርት ውስጥ ስንል ምንድን ነው አንደኛ ከስተመር ሰርቪስ ጠቅላላ አገልግሎትን ለመስጠት የሚችሉ ሁለት የደንበኞች አገልግሎት መስጠት የሚችሉ ባጌጅ ሃንድሊንግ ወይ ደግሞ እቃዎችን መቀበል መስጠት ለሚሰሩ እንዲሁም ደግሞ እዛ ኤርፖርት ውስጥ ያሉ ሆስፒታሊቲ የምግብና የመጠጥ አገልግሎት ለሚሰጡ፣ እንዲሁም የሴኩሪቲ ስራ አገልግሎት፣ ዌርሃውስ ወይም ደግሞ እቃ ሲመጣና ሲገባና ሲወጣ ደግሞ ለደንበኞች የሚያስተላልፉ በአጠቃላይ ኤርፖርት ውስጥ ያለው ማንኛው አገልግሎት ስለሚሳተፉ ለመቀጠር ለሚፈልጉ ሰዎች ቀጣሪዎች ያን ቀን ይመጣሉ። እዛ ቦታ ላይ ቀጣሪዎች ሲመጡ እነዚህ ሰዎች ይመዘገባሉ። እዚህ ላይ ሊመጡ የሚችሉ ሰዎች ምንድነው፣ ኤርፖርት ሴንሲቲቭ እንደመሆኑ መጠን ምንም አይነት የፖሊስ የወንጀል ሪኮርድ የሌላቸው ከሆኑ እድሜያቸው ከአስራ ስምንት እስከ ስልሳ አምስት የሆኑ ሰዎች መጥተው ቢመዘገቡ ስራ የመግኘት እድላቸው በጣም ከፍተኛ ነው። ምክንያቱም በአሁኑ ሰዓት የሰው ሀይል እጥረት አለን። ሜይ አስራ ሰባት ደግሞ የሚደረገው ከዛ ከፍ ያለ ነው። የኤርፖርት ብቻ ሳይሆን ማንኛውም በዌስተን ሪጅን ውስጥ ያለ ቀጣሪ ሰራተኛ የሚፈልግ የሚመጣ ትልልቅ ካምፓኒ ፕሮፌሽናል ስራ ጀምሮ እስከ ጉልበት ሰራተኛ ያለው በሙሉ ይመጣል፣ ይመዘግባል። ይህም ደግሞ በአውስትራሊያ ፌዴራል መንግስት ማለት በአየር ኃይል፣ ባህር ኃይል፣ ምድር ጦር ውስጥ ለመቀጠር የሚፈልጉ ማንኛውም ወጣቶች እንደዚሁም ደግሞ በፌዴራል መስሪያ ቤቶች ውስጥ ግራጁዌት ሆነው ግራጁዌት ኢንተሪ ሊገቡ የሚፈልጉ ሰዎች ውስጥ ሊሳተፉ የሚችል ትልቅ ፕሮግራም አለ። ይሄኛው ቦታ ደግሞ የሚደረገው ሳን ኮርፕስ የሚባል ትልቅ ስቴዲየም አለ ሜልተን ውስጥ፣ እዛ ላይ መጥተው መገኘት ይችላሉ። አድራሻው ሜልተን ሲቲ ካውንስል ያን ኮሚኒቲስ ዌብሳይት ውስጥ በመግባት ስለዛ መረጃ ማግኘት ይቻላል ማለት ነው። አቶ ልዑል ፍስሐ በሜልተን ከክፍለ ከተማ በወጣቶች ዲፓርትመንት የስራና ስልጠና አማካሪ፣ ስለ ቃለ ምልልሱ እናመሰግናለን። ይህን እድል ስለሰጠኝ እኔም አመሰግናለሁ ለኤስቤስ እና ለአቶ ካሳሁን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።